ሰላም ለእናንተ ይሁን። ጋቢና ቪኦኤ የጀመረ ከአሜሪካ ድምፅ። ዛሬ ምሽት አብራችሁን ከቆያችሁ ቀጣዮችን ጉዳዮች ትሰማላችሁ። ራሳቸውን እንደ ዳኛ አድርገው ኬዝ ቀርቦላቸው የሚሳተፉበት አንድ ፓርት አለ። ይሄ የእኔ መንገድ ችሎት ይባላል። የሰማችሁት የሕግና የግህ ባለሙያውን ሰለሞን ጓንጉልም ነው ጋዜጠኛም ነው። ወጣቶችን ጨምሮ በኢትዮጵያውያን ዘንድ የማህበረሰብ ንቃትን ለመፍጠር ያለመ የኔ መንገድ የተሰኘ የራዲዮ መርሃ ግብር አዘጋጅና አቅራቢም ነው። ስለ መርሃ ግብሩና ተያያዥ ጉዳዮች አመሻሹ እንጫወታለን። እነዚህና ሌሎች ጉዳዮች የተካተቱበትን መሰናደው ሀብታም ስዩምራለው። ንጉሥ ታምሬ ደግሞ የድምፅና ምስል ምህንድስናውን ይከውናል። ለዛሬ ወደ ያዝንላችሁ የመጀመሪያ መሰናዱ እንሻገር የእኔ መንገድ በአሜሪካ ዓለም አቀፍ የልማት ተራድኦ ዩኤስኤድ የሚደገፍ ኢትዮጵያን ስለ መብትና ግዴታቸው እንዲያውቁ ለማስቻል ያለመ የራዲዮ መርሃ ግብር ነው። በድጋሚ ተዋቅሮ ከተጀመረ ሁለት ዓመታትን ያሳለፈው መሰናዶ በተለይ ወጣቶች ላይ የሚያተኩሩ ሕግ ተኮር ውይይቶችና ትምህርቶችን አስደምጠዋል። በተለይ የኔ መንገድ ችሎት በተሰኘ ዝግጅቱ በእውነተኛ ክስተቶች ላይ ወጣቶች የሕሊና ፍርዳቸውን እንዲሰጡ ሲያደርግ ሰንብተዋል። መሰናዶ መቶኛ ክፍሉን ባከበረበት ማግስት የመሰል መርሃ ግብሮችን ጠቀሜታ በተመለከተ ለመወያየት የዝግጅቱን የእስካሁን መንገድም ለመቃኘት ጭምር የመሰናዶውን ዋና አዘጋጅና አቅራቢ ጋዜጠኛውና የሕግ ባለሙያውን ሰለሞን ጓንጉልን በስልክ መስመር አግኝተነዋል። ሰለሞን መቶኛ ክፍሉ እንደምን እንደተሰላ ቀድሞ ያስረዳናል። መቶ የሚለውን ነገር መቁጠር የጀመርነው ኢትዮጵያ ውስጥ ለውጥ የሚባለው ነገር መጥቶ አንዱ የሚሰራበት የህግ ሪፎርም፣ ሌጋል ሪፎርም የሚለው ነበር እና በዛ ረገድ ላይ ለመስራት የተቋቋመ ዩስሴድ ፍትህ ጀስቲስ አክቲቪቲን ኢትዮጵያ የሚባል አንድ ግብረሰናይ ድርጅት አለ። እነሱ አንደኛው የሚሰሩት ስራ ይሄ ነው፣ የሌጋል አዌነስ ወይም የህግ ግንዛቤን ማሳደግ የሚል ነበር እና ከእነርሱ ጋር አብረን መስራት ጀመርን። ነው እንግዲህ መቶ ፕሮግራሞችን መስራት የቻለው እና በእነዚህ ሁለት ዓመታት እየተመካከርን ከእነሱም ጋር ከሰብአዊ መብት ጋር በተገናኙ ጉዳዮችን በተለይ ደግሞ አሁን ከህግ ማሻሻያዎች ጋር የተገናኙ ጉዳዮችን ከጠቅላላም ከፍትህ ስርዓቱ ጋር ማሻሻያ ጋር የተሰሩ ጉዳዮችን ከዚህም ውጭ አለፍ ብለን በእነዚህ ብቻ ሳንወሰን ከምናያቸው ከምንሰማቸው ጉዳዮች ጋር እያገናኘን የህግ ጉዳዮችን ስንሰራ ቆይተናል። በዚህ ጊዜ ውስጥ በተለይ የወጡ ህግጋትን በተለየ ሁኔታ ስናስተዋውቅ የተሻሻሉም አዲስ የወጡ ህግጋትንም ስናስተዋውቅ ቆይተናል። ተቋማት አካባቢ የተሰሩ የተባሉ ስራዎችን ስናነሳ ቆይተናል። በዛው ልክ ደግሞ ክፍተቶች ሲኖሩ ክፍተቶችን ስናነሳ ቆይተናል። መታረም ይገባቸዋል የምንላቸውን ነጥቦች ሁሉ ደፈር ባለመልኩ በነዚህ መቶ ፕሮግራሞች አድማጮችንም ባሳተፈ መልኩ ስንሰራ ቆይተናል እና ይሄ መቶ የሚለው ነገር ከዩስሴድ ፍትህ ጋር መስራት ከጀመርን ጀምሮ የተቆጠረ መሆኑን በዚህ አጋጣሚ ለመግለጽ ፈልጌ ነው። ኢትዮጵያ እንግዲህ የወጣቶች ሀገር እንደሆነች ትታወቃለች። እነዚህ ወጣቶች በእናንተ ፕሮግራም ውስጥ ተሳታፊ እንዲሆኑ እነሱን የሚመለከቱ ጉዳዮች እንዲንሸራሸሩ ምን ያክል ሂዳችኋል? በእናንተ መሰናዶ ውስጥ የነበራቸው ተሳትፎ ውስጥ ምን ይመስል ነበረ? አንድ የህግ ጉዳይ የሚቀርብበት መንገድ በተቻለ መጠን ሳቢ መሆን መቻል አለበት። ህግ በኬዝ ካልተዋዛ በድርጊቶች ከኑሮ ጋር ካልተያያዘ ብዙም አይመስጥም። ጉንደረቆን ብቻ ማውራትም እንደዚሁም ትርጉም አይኖረውም እና በተቻለ መጠን እኔም እንደ ፕሮግራም አዘጋጅነት ስሰራ፣ በስራ አጋጣሚ የሚያጋጥሙኝን ኬዞች ሳይቀር፣ እልባት ያገኙትን ጉዳዮች ሳይቀር የማነሳሳት እና እያዋዙ የማቅረብ መንገድ ነው የምንከተለው። በእነዚህ ፕሮግራም ውስጥ ስንሰራ ወጣቶችን በተለይ አተኩረው የሰራ ናቸው ፕሮግራሞች አሉ። በተለይ አተኩረው የሰራ ናቸው ፕሮግራሞች አሉ። ከጾታ የጥቃት ጋር በተገናኘ ያለ ዕድሜ ጋብቻ ጋር በተገናኘ በተለይ ኮቪድ ወደ ኢትዮጵያ በገባ ጊዜ አንድ ትልቅ ፈተና የነበረው የትምህርት ቤቶች መዘጋት ነው። ትምህርት ቤቶች መዘጋትን ተከትሎ ደግሞ ያለ ዕድሜ ጋብቻ የናረበት አጋጣሚ ተስተውሎ፣ ቁጥሮች ሁሉ ከፍ ያሉ ቁጥሮች ሲጠቀሱ ነበር እና እዛ ኩረን ፕሮግራሞችን ስንሰራ ቆይተናል። ከዛም ባለፈ ጦርነት ባጋጠመ ጊዜ ወይም ደግሞ ለምሳሌ ተሻሻለ ሕግ አለ ከጦር መሳሪያ አያያዝ እና ቁጥጥር አዋጅ ጋር ሚያ አንድ ሰሞን እንደ ፋሽን ይህም ግጭት ከመከሰቱ በፊት ህጻናትን ጦር መሳሪያ እያስያዙ ፎቶ የመነሳት ወጣቶችን በዚህ መልኩ የማነሳሳት ነገሮች ነበሩና ህጉ ምን ይላል፣ በዚህ ሪያ ላይ እንዲህ ያሉ ተግባሮች እንዴት ነው የሚታዩት፣ የሚሉትንም ለማየት ሞክረናል። ከወጣቶች ጋር በተገናኘ ለይተን ለብቻ የሰራ ናቸው። አሁን ከጠቀስኩልና ሌሎችም በርከት ያሉ ፕሮግራሞች አሉ። ከዛ በተገናኘ ግን ፕሮግራማችን በተቻለ መጠን ለሁሉም እንዲሆን በሚል ስሜትና ሀሳብ ስለምንሰራ ጥያቄዎችን፣ የህግ ጥያቄዎችን አሁን ፕሮግራማችን ላይ ሶስት ፓርቶች አሉ። የመጀመሪያው ፓርት አልሰማንም እንዳትሉ የሚለው የፓርት ነው። በዚህ ፓርት ላይ አዲስ የወጡ ህግጋትን እንጠቅስና ይኸው ህጉ እንደዚህ ይላል፣ ይሄ ህግ እዚህ ቦታ ላይ ተደንግጓል፣ አልሰማንም እንዳትሉ ያው ህግን አለማወቅ ከተጠያቂነት አያድንም በሚለው ስሜት ውስጥ ሆነን እሱን እንትን እንላለን። ሰፋ ያለ ጊዜ በሚወስደው በዋናው አጀንዳችን ደግሞ የተለያዩ አሁን ወጣቶች ጋር በተገናኘ ያነሳሁት እና ሌሎች ጉዳዮችንም ለማንሳት እንሞክራለን። ከዛ ውጭ ብዙ ወጣቶችም የሚሳተፉበት እራሳቸውን እንደ ዳኛ አድርገው ኬዝ ቀርቦላቸው የሚሳተፉበት አንድ ፓርት አለ። ይሄ የእኔ መንገድ ችሎት ይባላል። የእኔ መንገድ ችሎት ላይ ሁሉም ሰው ዳኛ ነው። ፕሮግራሙን የሚያደምጥ ሰው ሁሉ ዳኛ ነው። በተሰማው ባወቀው፣ በገባው ልክ ሚዛናዊ ወይም ልክ ነው ብሎ የሚያስበውን ነገር ፍርድ እንዲሰጥ ኢንከረጅ ወይም እናታለን። ኬዙን እናቀርባለን። ከዛ በኋላ እርስዎ ዳኛ ሆነው ጉዳዩ ቢቀርብልዎ ምን ይወስናሉ የሚለውን ጥያቄ እናቀርባለን። አድማጮች ይሳተፋሉ። በሚገርምህ መጠን በእነዚህ መቶ ፕሮግራሞች እንኳን በዳታኛ እኛ መዝግበን የያዝናቸው ከስድስት ሺህ በላይ ተሳታፊዎች አሉ፣ የተሳተፉ በቀጥታ ማለት ነው። መጨረሻ ፕሮግራሙ ላይ ምናለን በእነዚህ ውስጥም ወጣቶች ተሳታፊዎች ናቸው። ይህንን የሚያወቅንበት አንደኛው መንገድ ምንድን ነው? መቶኛ ፕሮግራማችንን ስናከብር ራንደምሊ በተደጋጋሚ የሚደውሉልን ወይም የሚሳተፉ ሰዎች ጋር ስልክ ለመደወል እና አስተያየቶቻቸው ለሞክረን ነበረ ከዛ በፊት በአካል ወይም በድምጽ ማናቃቸው ጋር ማለት ነው ሰ ስንጠይቃቸው የሰባተኛ ክፍል ተማሪ የአስራሁለተኛ ክፍል ተማሪ የሆኑ ሰዎች ብዙ ወጣቶች ተሳታፊ እንደሆኑ ጠቅሰውልናል እና በተለይ እነሱን የሚያተኩር ፕሮግራም በመስራት በጥቅሉም ደግሞ ለሁሉም ተሳታፊ የሚሆንበትን ኬዝ በማረብ ወጣቶች እንዲሳተፉ ጥረት እናደርጋለን ማለት ነው። በዚህ መልኩ ነው የምናሳትፈው። ላለፉት ሁለት ዓመታት በተለይ ኢትዮጵያ በተለያዩ ፖለቲካዊና ኢኮኖሚያዊ ጉዳዮች ስትናጽ የነበረችበት ዓመታት ነበሩ። በእነዚህ ወቅቶችስ የእናንተ ዝግጅት ክፍላችሁ የገጠሟችሁ ፈተናዎች ምን ነበሩ? በምንስ ሁኔታ ፈታችኋቸው? ቀላል ፈተና አይደለም። እውነት ለመናገር አሁንም ድረስ እንደ ባለሙያም ራሴም በግሌም የሚሰማኝ ከበድ ያለ ፈተና እንዳለ ነው እና እነዚህም ፈተናዎች ለመወጣት በተቻለ መጠን አስቀድመን የምንሰራቸውን ፕሮግራሞች ፕላን ለማድረግ እንሞክራለን። በተቻለ መጠን የምንቀርበው ነገር የተገራ ኔጌቲቭ የሆነ መልዕክት የማያስተላልፍ እንዲሆን ለመጣር እንሞክራለን። ይህ እንግዲህ ራሱ አንድ ፈተና ነው። ሴንሰርሺፕ ማለት ነው። ራስን እንዲህ ያለ ነገር ባወራ ምን አይነት መልክት ይዞ ይመጣል ማን ምን ይሰማዋል መንግስት ሌላው ሰው የሚለውን ነገር ማሰብ ራሱ ቀላል ፈተና አልነበረም እና ግን በተቻለ መጠን ደግሞ የሚያጋጥሙ እውነቶችን አይተ እንዳላየም ማለፍ ከባድ ነው እድሉ እንዳለው ሰው ሬዲዮ ላይ ማውራት አጋጣሚው እንደተፈጠረለት ሰው ይህንንም ደግሞ በዝምታ ማለፍ ከባድ ይሆናል እና በተቻለን መጠን ህዝቡ ላይ ትኩረት ለማድረግ ሞክረናል ለምሳሌ ግጭቶች ባጋጠሙ ጊዜ መደፈሮች ባጋጠሙ ጊዜ እንሰራቸው የነበሩን ፕሮግራሞች በተቻለ መጠን እሺ ያጋጠመው እንዲህ ያሉ ነገሮች ወንጀሎች ናቸው ፈጻሚዎቹ ለህግ መቅረብ አለባቸው አንድ ሁለተኛ የተፈጸመባቸው ሰዎች ህይወት እንዴት ነው መቀጠል የሚገባው አንዲት ሴት ተደፈረች ከዛ በኋላ እርግዝና መቶ ሊሆን ይችላል ትውለደው ወይስ አትውለደው ትውለደው ባትወልደውስ ምንድን ነው ኢምፓክቱ ሰውስ እንዴት ነው አክሴፕት የሚያደርጋት የአካባቢው ተጽዕኖ ራሱ ከባድ ስለሆነ ማለት ነው አድማጮቻችን እንዲሁም ተመልካቾቻችን ከጋዜጠኛውና የሕግ ባለሙያው ሰለሞን ጓንጉል ጋር ያደረግነው ቆይታ ረዘም ያለ ክፍል በዌብሳይታችን ላይ ስለሚገኝ በዚያ ሄዳችሁ እንድታዳምጡት እንጋብዛለን። ወደ ቀጣዩ ዝግጅት ከማለፋችን በፊት የፕሮግራም ማስታወቂያ አለን። ነገ በዩናይትድ ስቴትስ ትምህርታቸውን የተከታተሉና በመከታተል ላይ ያለው ኢትዮጵያንን ሀሳብ የምናዳምጥበት ልዩ የቀጥታ የስልክ ውይይት ይኖረናል። በአሜሪካ ውስጥ መማር ስላለው መልክና ማወቅ ስለሚገቡ ጉዳዮች ሀሳባችሁን ማካፈል የምትሹ ወይንም ጥያቄ ያላችሁ አድማጮች በፌስቡክ የውስጥ መስመራችን በኩል ስልካችሁን ተውልን መልሰን እናገኛለን። ወደ ቀጣዩ መሰናዶ ስንሻገር የፍሉት ወይም የዘመናዊ ዋሽንት ሙዚቃ መሳሪያ ተጫዋቹ ዩጂን መጋሊፍ በጦርነት ውስጥ ያለችውን ዩክሬን ለመደገፍ የሙዚቃ ስትሬት አሰናድቷል። ማክሲም ማስኮሎቭ ያዘጋጀውን ዘገባ ኤደን ገረመው እንደሚከተለው ታስደምጠናለች። የሙዚቃ አቀናባሪው ዩጂን ማጋሊፍ የቤላሩስ ዜጋ ሲሆን እንደ አውሮፓውያን አቆጣጠር ከ1990 ዓ.ም ጀምሮ በዩናይትድ ስቴትስ ነው የኖረው። ሩሲያ ዩክሬንን በየካቲት 24 ስትወር ሙዚቀኛው ዩጂን ድብርት ውስጥ መግባቱንና ሙዚቃ መጻፍ ቸግሮት እንደነበር ይናገራል። ነገር ግን የዩክሬን ዘር ያለው ጀርመናዊ ሙዚቀኛ ጓደኛው ደውሎ በሚሰራው ስራ ላይ ድጋፍ ጠየቀው። ዩጂን በዩክሬን ባህላዊ ሙዚቃ ላይ መሰረታቸውን ያደረጉ የፍሉትና የዋሽንቶን ሙዚቃዎችን መጽሐፍ ትፈልጋለህ ወይ አለኝ ሲል ዩጂን ይናገራል። ዩጂን ለከበበችው ከተማ የተቀናበረ ነው ሲል ያዘጋጀው ሙዚቃ በአለም አቀፍ የሙዚቃ መድረክ ላይ እንዲቀርብ አደረገ። ከ ሀያ ሶስት ሀገራት የተውጣጡ 32 የፍሉት ዋሽንት ሙዚቃ ተጫዋቾች በዚህ ስራ ላይ ጥምረት ፈጥረዋል። የአራት ደቂቃ እርዝመት ባለው በዚህ ሙዚቃ ላይ ታዲያ ኒሲያ ከማሲችና አሊያም እንዴት ያለ የጨረቃ ምሽት ነው የተሰኘው የዩክሬን ሙዚቃና ከታዋቂው የገና ሙዚቃዎች መካከል አንድ የሆነው ሻድሪክ ተጣምረው የተሰራ ነው። የሙዚቃው ቀረጻ በድረገ ግልጽ ላይ ነው የተከናወነው። ዩጂን እንዲህ ይላል። አስራ አምስት ሙዚቀኞች ይኖራሉ ብለን ነበር ያሰብነው። ነገር ግን ብዙ ሰዎች ስለዚህ ነገር ሰሙ። ስለዚህ ካሰብነው በላይ በጎ ፈቃደኞችን አገኘን። እነዚህ ሁሉ ታዋቂ የፍሎት ተጫዋቾች፣ መምህራን፣ ተማሪዎችና ፕሮፌሰሮች ሲሆኑ ኔዘርላንድ፣ እስራኤል፣ ዩክሬን ቤላሩስ፣ ፖላንድ፣ ፈረንሳይና አሜሪካን ጨምሮ ከ23 ሀገራት የተውጣጡ ናቸው። ካሪሳ ጃኔሊ አንደኛዋ ተሳታፊ ናት። የምዕራብ ቨርጂኒያ ዩኒቨርሲቲ ተማሪ የሆነችው ካሪሳ ከዚህ ቀደም ሩሲያ ፊልሃርሞኒክ አዳራሽ የፍሉት ስራዋን አቅርባ ታውቃለች። ካሪሳ እንዲህ ትላለች። All of the musicians that are taking part believe in the same thing, and that is the whole reason for the project. we <laughs> We call these projects Flutist of the World Against War and Aggression. We wish the peoples of Russia and Ukraine to stop the war and start negotiating, to live in peace, play music, and to promote Asian music. We wish the people of Russia and Ukraine to stop the war and start negotiating, to live in peace, play ኤደንን እናመሰግናለን። አድማጮች ተመልካቾች፣ በመከታተል ላይ ያላችሁት ጋቢና ቪኦኤ ነው፣ ከአሜሪካ ድምጽ ራዲዮ ወደ እናንተ እየቀረበ ያለው። ቀደም ብለን እንዳስተዋውቅናችሁ በነገ ሁለት ትምህርታቸውን እየተከታተሉ በዩናይትድ ስቴትስ ውስጥ እየተከታተሉ ካሉ ኢትዮጵያን ጋራ እንወያያለን። በዚህ ውይይት ላይ መሳተፍ የምትፈልጉ ሐሳባችሁን ጥያቄያችሁን ማቅረብ የምትፈልጉ ካላችሁ በመቀጠል በምናሰማችሁ ማስታወቂያ ውስጥ ያሉ አድራሻዎቻችንን ተጠቀሙ። gabina voa ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶው ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሀሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በሁለት 0222776379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ። ጋቢና ቪኦኤ ይቀጥላል። በመቀጠል የቴክኖሎጂ አፍታን አዳምጠን ተመልክተን እንመለሳለን። በዩናይትድ ስቴትስ ድሮኖች በየሰው ደጃፉ ምግብና መድኃኒቶችን የማድረስ ተግባር ማከናወን ጀምረዋል። ስለ አዲሱ የቴክኖሎጂ ሙከራ ጁሊ ታቦ ያዘጋጀችውን ዘገባ እንደሚከተለው እናሰማል። እነዚህ ጥቃቅን በራሪ አካላት ወይንም ድሮኖች በስለላ ስራ ላይ ወይንም በአንዳቸው እንቅስቃሴ ውስጥ አይደሉም፣ መድኃኒቶችን በፍጥነትና በደህና ሁኔታ በየሰዎች ቤት እያደረሱ እንጂ። የዘርፉ ታዛቢዎች እንደሚሉት በድሮኖቹ ምግብ መጠጥና ሌሎች አስፈላጊ ነገሮችን የማድረሱ አሰራር ከትንሽ ጊዜ በኋላ በዩናይትድ ስቴትስ የተለመደ ይሆናል። በርካታ ድርጅቶች የበረራ ደህንነትን ከሚያስጠብቀው የፌዴራል አቪሽን አስተዳደር እውቅና እያገኙ ነው። ኤሚ ዌብ ፊውቸር ቱዴይ ኢንስቲትዩት የተሰኘ አስተዳደር አማካሪ ተቋም ኃላፊ ናቸው። ለወደፊቱ በአየር ላይ የሚበሩ ተጨማሪ ማሽኖችን እናያለን በተለይ በዩናይትድ ስቴትስ የመኖሪያ መንደሮች እቃዎችን በሰው ቤት ደጃፍ ማድረስ ተፈላጊነቱ እየጨመረ መጥተዋል። ከመስፋፋቱ ጋር ተያይዘው በእጅጉ የሚጠቀሙት ግን ከከተሞች ርቀው በሚገኙ ቦታዎች የሚኖሩ ሰዎችም ጭምር ናቸው። ኤሚ ዌብ በድጋሚ ወደፊት ያላችሁበትን ቦታ የሚያውቁ የሕክምና ቁሳቁሶችን ለእናንተ የሚያደርሱና ከእናንተ የሚወስዱ ድሮን መሳይ ማሽኖች ሊያስፈልጓችሁ ይችላሉ። ፍላይሬክስ ምግብ ከምግብ ቤቶች ወደ ሰዎች ቤት የሚያደርሱ የኤሌክትሪክ ድሮኖችን የሚያመርት የእስራኤል ድርጅት ነው። የአርቢ ባስ የፍላይ ሬክስ ድርጅት ኃላፊ ናቸው። እንደ ደንበኛ ማድረግ የሚገባችሁ መተግበሪያውን መጫን ነው። ከዚያ ደግሞ መመገብ የምትፈልጉትን መምረጥ፣ አድራሻችሁንና የመክፈያ ካርዳችሁን ቁጥር መሙላት። ከዚያ በኋላ የቀረውን ስራ እኛን ጨርሰዋለን። ባሽ በድሮኖች ዕቃ ማድረስ ከጭነት መኪናዎች ይልቅ ደህንነቱ የተጠበቀ እንደሆነና ከሰው ጉልበት ጋር ሲነጻጸር ደግሞ ወጪ ቆጣቢ መሆኑን ያነሳሉ። ፍላይሬክስ ከመመስረቱ በፊት ባሽ በግል ሮቦቶችን ወደ ጨረቃ የሚልክ ተቋም መስራች ነበረ። ወደ ጨረቃ ሁለት መቶ ሺህ ማይል ያህል ከመብረር ይልቅ ከምድር በሁለት መቶ ጫማ ከፍታ ወደ ሰዎች ጓሮ እንበራለን። እንደ ነገሩም ቢሆን ተመሳሳይ ነው። በዩናይትድ ስቴትስ ፍላይሬክስ በሰሜን ካሮላይና በሚገኙ ሶስት ስፍራዎች እየተንቀሳቀሰ ይገኛል። እነዚህ ሶስት ስፍራዎች ያለው ህዝብ ቁጥር ወደ 10 ሺህ ቤተሰብ የሚገመት ነው። ከፌዴራል የበረራ ደህንነት ባለስልጣን ፈቃድ ስናገኝና አገልግሎታችንን ስናሰፋ የማንደርስበት ደረጃ የለም። ጋቢና ጋር ስለሆናችሁ በእጅጉ እናመሰግናለን። ከአሜሪካ ድምፅ ወደ እናንተ እየቀረበ ያለ ልዩ የወጣቶች መድረክ ነው። ወደ ቀጣዩ መሰናዶ ስናመራ መላኩ በላይ ኢትዮጵያ የባህል ሙዚቃ ተወዛዋዥ ነው። አሰልጣኝና የባህል አምባሳደርም ነው። ከጎዳና ህይወት በመነሳት ከታዳሚዎች በሚያገኘው የሽልማት ገንዘብ ህይወቱን እየመራ ትምህርቱን የተማረና ህይወቱን የቀየረ ነው። ለመጀመሪያ ጊዜ ስራ የጀመረበትን የፈንደቃ ባህል ምሽትን ከሰባት ዓመታት በፊት ገዝቶ ወደ በዓል ማዕከልነትን ማሻገር የቻለ ወጣት ነው። በቅርቡ መላኩ የቴድ ሁለት ሺህ ሃያ ፌሎ በመሆን ተመርጠዋል። ይህ የቴድ ፌሎ ውድድርም በሺዎች የሚቆጠሩ በተለያዩ ሙያሽ ላይ ያሉ ተጽዕኖ መፍጠር የቻሉ ሰዎች የሚረዱ ባለሙያዎች በዓለም ዙሪያ የሚወዳደሩበትና ንግግርም የሚያደርጉበት ነው። ዘንድሮውም ሀያ ሰዎች ይህን እድል ተቀዳጅተዋል። መላኩ ከዚህ ቀደም በፈንደቃ የባህል ማዕከል ለሚሠራቸው ስራዎች የኔዘርላንድስ የዘውድ ሽልማት የሆነውን የፕሪንስ ክላውስ 2020 ሎሬት ሽልማት ተሸላሚ ሆነዋል። በዛን ወቅት ኤደን ገረመው ከመላኩ ጋር ቆይታ አድርጋ ነበረ። በድጋሚ ያንን ቆይታ እናሰማችሁ። የቀድሞ የጎዳና ተዳዳሪ የዛሬው ሎሬት የባህል ተወዛዋዡ መላኩ በላይ ራሱን ሲያስተዋውቅ እስክስታ አብሮኝ የተወለደው እኖረዋለሁም ይላል። የልጅነት ጊዜውን አዲስ አበባ በተለምዶ አቤቤ ሱቅ በሚባለው በእንግሊዝ ኤምባሲ አካባቢ ነው ያሳለፈው። በዛ ወቅት ታዲያ የሰፈር ድግስ የሚሆን የጥምቀት ጨዋታዎች ላይ እየገባ ይጨፍርና ያደምቅ እንደነበረ ያስታውሳል። በማደጎ ያሳደጉት ወላጆቹ ህይወት ካለፈ በኋላም ትምህርቱን በማቋረጥ የጨፋሪነት ስራ አለ ወደተባለበት ወደ ካሳንቺስ ፈንድቃ የባህል ቤት በመሄድ እንደ ማንኛውም ተወዛዋዥ በዛ ከታዳሚዎች በሚገኝ ሽልማት ጎዳና ላይ እያደረ ህይወቱን መጀመሩን ይናገራል። በሱ የህይወት ታሪክ ዙሪያ የተሰራው ዘጋቢ ፊልም እንደሚያመላክተው መላኩ ከስድስት ወር የጎዳና ቆይታ በኋላ ፈቅዶለት በጭፈራ ቤት ውስጥ በሳር ፍራሽ ላይ ጎኑን ያሳርፍ ነበር። እንዲህ እንዲህ እያለም ትምህርቱን መቀጠል ችሏል። በጨፋሪነት ዘመን ውስጥ የሽልማት ገንዘብ ብቻውን በቂ ስላልነበርም በየቤቱ እየዞረ ቴፑን ተሸክሞ ጭፈራ ያስተምር ነበር። መላኩ ለባህል በተለይም የሀገር በቀል እንቅስቃሴዎችና ሙዚቃዎች መጥፋት ውስጥ ውስጡን ይበላው እንደነበረ ያስታውሳል። አዝማሪ ሲባል ህዝቡ ላይ የተናቀ ነው። ግን ባህላችን ብሎ ሰው ይጨፍራል፣ ያከብራል፣ ይወዳል። ቤቱን ይዞት ባለቤትም የሚሰራው ለሱ ገቢ ማግኛው እንጂ ማዳንም የሚያጣያስብም አንዱ ቤት አንዱ ይመጣል። እሱ የለታዊ ነገር መስራትን ብቻ እና ያ ነገር ነው በጣም የሚያሳስበኝ የነበረው። እንደገና ውዝዋዜ የተከበረ ነው አይደለም። በቃ ወዛወዛ ቅጥኛ እ እሱ ነው ራሱ ዛፍም እ ወዛወዛ ለ ይችላል የሚል ተቀጥላ ነገሮች አሉበት። እና እሱ እሱ ሀገሬን በጣም ስለሞደም ስለ ሀገር ፍቅር ወይ ስለ ሀገር ያለውን ሀብ ስለ ሀገር መውደድ ስታወሪ፣ በቃ በዛ ሰዓት የሆነ ተረት ተረት መታወሪ ነው የሚመስለው። ከማንም ጋር አትግባቢ። ስለዚህ እሱ ውስጤ በጣም ይነድ ነበረ እና

በዛ ውስጥ ነው እንግዲህ ያለው። አስተምር ነበር በየቤቱ ስፒከር ተሸክሜ የእኔ ኢንካም የማገኘው እሱ ነበረ። በጣም ሰው መረከላይ ተሰራ። ወደኛም አሊያንስ በጣም በአዝማሪ ትልቅ ነገር ሰርቷል። እና ላይ እኔ የሌለበት መድረክ የለም ማለት ይቻላል። በወራ እንዴ ይቀርብ ነበረ። እኔ ህልሜን ድሪሜን አይቸዋለውም እኔ በተው ለማሳየት ጥረት። መላኩ ከአምስት ዓመታት በፊት ካጠራቀመው ገንዘብና በወዳጆቹ ልገሳና ድጋፍ ፈንድቃ የባህል ምሽት ቤትን በመግዛት ወደ ፈንድቃ ባህል ማዕከልነት አሸጋግሮታል። በፈንድቃ ባህል ማዕከል ውስጥ ከሚጠጣው መጠጥ ጀምሮ ሁሉም ነገር ሀገር በቀል እንዲሆን ጥረት ማድረጉንም ይናገራል። ፈንድቃ የስዕል ጋለሪ፣ የቤተ መጽሐፍት እንዲሁም የተለያዩ አዳዲስ ገጣሚያና የጥበብ ቤተሰቦች የሚያድጉበት እንዲሆንም እጅግ ብዙ ጥረቶች መደረጋቸው መሆናቸውን መላኩ ይገልጻል። ይሄ ደግሞ ጨፋሪዎች የሽልማት ገንዘብ ከመጠበቅ ውጪም ደሞዝ እንዲያገኙ ማድረግንም የጨመረ ነበር። ያንን ህመም ስላለኝ፣ ውስጤን ቁጭት ስላለ ልክ ተጀምረው ሙዚቃውንም የአዝማሪዎችን ኮምፖዝ ማድረግ ጀመርኩ። በደሞዝ ነው መጀመሪያ የጀመርኩት፣ አዲስ አበባ ውስጥ ለመጀመሪያ ጊዜ ደሞዝ የጀመርኩት ትን ከዛ በኋላ የሙዚቃውን መልክ በጠበቀ እንደ ትዝታ፣ ባቲ፣ አንቺ ሆዬ፣ አምባሰልን በትክክለኛው እንዲሰሩ ሙዚቃ ጥሩ ሙዚቃ ያላቸውን ታለንት ተመስጠው ሚዘፍ ሚንጆ እንዲያደርጉት ዳንሱንም በራሴ ነገር ኬሮግራፍ በማድረግ ኮምፖዝ እያደረግኩ ጥሩ ጥሩ ነገር በማድረግ ዘመድ መምጣት ጀመር። ከዛ ወዲያው ደግሞ ሲጋራ ማጨስ አቆምኩኝ። የዛሬ አስራ አንድ አመት ምናምን ከዛ ጠጅ የለም ነበር። ጠጅ በማስገባት አረቄ በማስገባት በነፃ ቀመስኩ እያጠጣው

ውጭ ሰራ ስለነበረ የሚመጡ ሙዚቀኞች በጣም መዳረሻ እያደረኩት ከዛ በሁለት ሺ ዘጠኝ ዘፈረንጆች ኢትዮ ከለር የሚል በአንድ መሰረትኩ። ኢትዮ ከለር ሶስት ትውልድ ይታይበታል። አንጋፍሾቹ ጥሮታ ወጥተው ወይም ር ምስራ ነው የሚሰሩ ተረስተዋል። በዘፈኖቻቸው አድገን ብዙ ችግር ውስጥ ነው አብረው አጠገባችን ቆመው በአካል አያውቋቸው እና እነሱን ከቤት በማምጣት እንደገና ደግሞ ራሱ ወላይታ ወላይታ ዘፋኝ፣ ሶማሌ ሶማሌ ዘፋኝ፣ ኢትዮጵያ ሶማሌ፣ የኩናማ፣ ኮንሶ እንደዚህ የኦሪጂናሎችን በማምጣት ኢትዮ ቀለር ላይ በቃ በሳምንት በሁለት ሳምንት አንዱ በማቅረብ እንደገና ሸክላዎች አሰባስብ እገዛ ነበረ። ማጫወቻው እንኳን ሳይኖረኝ ይዝን አዲሱ ትውልድ ሸክላ ምን እንደሆነ አያውቅም፣ እና እሱ በማሰባሰብ ለረጅም ጊዜ ኮንሰርቱን ከመጀመሪያው በፊት ለአንድ ሰዓት ሸክላውን አጫወት ነበር እና ሰው ኢንተረስቲንግ ሆነ፣ ወጣ። የራቤን ነገር የሚያገኙበት ቦታ አገኘ። በቃ ለመጀመሪያ ጊዜ ዛጋም እንደገና ማምጣት ሀይል ዲሳሳ ወደ አስራ ሁለት አልበም ያለ የኦሮምኛ ዘፋኝ ጋሽ ያነሳ ፍቅር እስከ መቃብር ዋሽንትን እንደዚህ እንደዚህ እያሉ እንደዚያው አረፉ እና በጣም እንደ አዲስ ከህዝብ ጋር ተገዳኙ። መላኩ፣ ኮቪድ-19 በስራቸው ላይ ትልቅ ተጽዕኖ አሳድሮ እንደነበረ በመግለጽ ተወዛዋዦቹን ሳይበትን መቆየቱንም ይናገራል። የፈንድቃ የባህል ማዕከል መስራች የሆነው መላኩ በላይ በዓለም አቀፍ ደረጃ በብዙ ሀገራት በመዞር የኢትዮጵያን ባህልና ውዝዋዜ ለዓለም ሕዝብ አስተዋውቋል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ የሚቀርብ ልዩ የወጣቶች መርሃ ግብርም ነው። አድማጮቻችን በነገ ሁለት በዩናይትድ ስቴትስ ትምህርታቸውን የተከታተሉና በመከታተል ላይ ያሉ ኢትዮጵያንን ሀሳብ የምናዳምጥበት ልዩ የቀጥታ ስልክ ውይይት ይኖረናል። በአሜሪካ ውስጥ መማር ስላለው መልክና ማወቅ ስለሚገቡ ጉዳዮች ሀሳባችሁን ማጋራት የምትፈልጉ ጥያቄም ያላቸው አድማጮችና ተመልካቾች በፌስቡክ የውስጥ መስመራችሁ በኩል ስልካችሁን እንድተውልን እንጋብዛለን። እንዲሁም ደግሞ ከዚህ በተጨማሪ አማራጭ እኛን ማግኛ አድራሻዎችም አሉ። በቀጣዩ ማስታወቂያ ላይ እሱን ታገኛላችሁ። ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽት ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ ሀገራዊና ዓለም አቀፋዊ አንድምት ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በሁ ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ከአሜሪካ ድምፅ ከጋቢና ጋር ስለሆናችሁ በእጅጉ እናመሰግናለን። ዛሬ ከመለያየታችን በፊት ሙዚቃ ንጉሱ የሙዚቃ ግብዣ አሰናድቷል። የሙዚቃ ውስጥ ቢሃፕ ተሰኛል። ሳምንቱን እያገባደድን ነው። ለገጠሙን የተለያዩ ነገሮች እንዲሁም ደግሞ ለሚመጣው መልካም ነገር ሁሉ በደስታ እንቀበል የሚለው ማስተላለፍ የፈለገ ይመስላል። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ከመሰነባበታችን በፊት ለማስታወስ ያክል ነገ ዩናይትድ ስቴትስ ትምህርታቸውን የተከታተሉና ና በመከታተል ላይ ያለው ኢትዮጵያንን ሀሳብ የምናዳምጥበት ልዩ የቀጥታ ስልክ ውይይት ይኖረናል። እንድትሳተፉ እንጋብዛለን። በአሜሪካ ውስጥ መማር ስላለባቸው መማር ስላለው መልክና ነውቅ ስለሚገቡ ጉዳዮች ሀሳባችሁን ማካፈል የምትሹ ጥያቄ ያላችሁ ቀደም ብለን ባስተዋወቅናችሁ አድራሻዎች በኩል እንዲሁም ደግሞ በፌስቡክ የውስጥ መስመር በኩል ብትልኩልን እናስተናግዳለን። አብራችሁን ስለነበራችሁ በእጅጉ እናመሰግናለን። በድጋሚ ሀብታሙ ስዩም አስተናግዳችሁ ነበር። ንጉሱ ታምሬ ደግሞ የድምፅና ምስል ምህንድስና ስራውን ሲከውን አምሽተዋል። መልካም ምሽት ይሆንላችሁ።